የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። ከዝግጅታችን ማብቂያ አብራችሁን ቆዩ። የኢትዮጵያ መንግስት የታገቱ የደንቢዶሎ ዩኒቨርሲቲ ተማሪዎችን በተመለከተ በቂ ትኩረት አልሰጠም ያሉ በአማራ ክልል የተለያዩ ከተማዎች የሚገኙ ነዋሪዎች ለተቃውሞ አደባባይ ወጥተዋል። መንግስት ታጋቾቹን ለማስለቀቅ ተገቢውን እርምጃ አልወሰዱም፣ ያሉበትን ሁኔታ በተመለከተም ግልጽ መረጃ እየሰጠ አይደለም በማለት ሰልፈኞቹ ገልጸዋል። በሰልፉ ላይ ንግግር ለማድረግ በባህር ዳር ስታዲየም የተገኙ ከፍተኛ የአማራ ክልል ባለስልጣናት በገጠማቸው ከፍተኛ ተቃውሞም የመጡበትን ጉዳይ ሳያከናውኑ ተመልሰዋል። ዘጋቢያችን አስቴር ምስጋናው በዚህ ጉዳይ ላይ ሰፋ ያለ ዘገባ አጠናቅራለች። እስቲ ከዘገባ ውስጥ የጠየቀቻቸውን ሰዎች አስተያየት ጥቂቶቹን እንስማ። በአማራ ወጣቶች ማህበር እንደተጠራ በተገለጸው በዚህ ሰልፍ ላይ የተገኙት አንዳንድ ነዋሪዎች ለአሜሪካ ድምፅ ሲናገሩ መንግስት በጉዳዩ በቂ ትኩረት አልሰጠም በማለት ይወነጅላሉ። መንግስት ምን እየሰራ ነው የሚለው እኔ ውስጥ ያልተዋጠልኝ አንደኛ ጥያቄ፣ ምን ይሰራል ነው። በተለይ የኦሮሚያ ክልል መንግስት ምን እየሰራ ነው ደሚዶሎ ላይ ታግተው የሁሉ ተማሪ ሲታገት ምን እየሰራ ነው? ብዙ በደል አለ። ሴት ናቸው፣ ሴት እንደመሆናቸው አንጻር በጣም ዘግናይ ነገር ይከብዳል። ከመደፈርም አልፎ ሌላም ሌላም ሌላም። ስለዚህ ጥሩ መስሎን ጥሩ ሰው አገኘን ጠቅላይ ሚኒስትር ለኢትዮጵያ የሚጠቅም አገኘን ብለን አሁን እንደዚህ አይነት ማጥ ውስጥ ስንገባ ያሳዝናል፣ ያሳፍራል። እውነቴን ነው። ምክንያቱም በአንድ ግሬ ዘልዬ ሰልፍ ወጥቼ አብይን አጨንጭበን አስገብተን ትልቅ ስራ አልሰራ ይመኝ ሙጨ ተሰማ ለታገቱ ልጆቻችን ወላጅ፣ አንድ ቀን ሳይመጣልኝ እንኳ ማታ ሲያመሽብኝ ሶስት ሰዓት አራት ሰዓት ሲያመሽብኝ ልጃ ይጨንቀኛል። እንኳን ይህን ያህል ጊዜ ልጅ ታግቶ አስተምራለሁ ብሎ ተርቦ ተጠምቶ ያስተማሩት ልጅ ድምጡን ማግኘትም ተስፋ ነው። ድምጥ እንኳን ሲያጡ ወላጆች ምን ያህል ከብዶኛል፣ ምን ያህል እንቅልፉም አይወስደኝም። እኔ ያለሁኝ አሁን እነዚህ ልጆች ከታገቱ ጀምሮ ፈኝቼ እንቅልፍ በዚህ አይመጣብኝም። በይ ለምን ልጆቼ ናቸው ማለት ነው እንደ ልጅ ነው ማያቸው ብዬ ነው በደንብ ዶሎ ዩኒቨርሲቲ ተማሪዎች፣ በተለይም በሴቶቹ ላይ የደረሰው የመታገት ጥቃት በሌሎች የፆታ አጋሮቻቸው ላይ አሉታዊ ተጽዕኖ እያሳደረ መሆኑን የገለጹም አሉ። ስሜ ማስተዋል ደስታ ይባላል። ያለበት ደረጃ ለመግባት አያስችለንም። ምክንያቱም እንፈራለን። እኛ መንግስት እንደ እህትና እንደ ወንድሞቻችን በዛው ብንቀርስ የሚል ህልም አለን። እንፈራለን፣ ግን መንግስት ይህንን ተረድቶ ለእኛም ለነገ ጥሩ ሕይወት እንዲኖረን ይህን ነገር በተለ መፍትሔ ቢሰጠው እጠይቃሉ። እኔ ሁለቱንም ነው የመጡ አንደኛ መንግስትንም እየጠየኩ ነው። ሁለተኛ ደግሞ እህትና ወንድሞቻችን እንዳስረከብ ነው እንዲመጡልን፣ በቃ ይፈቱልን የሚል ድምጽ ነው በቃ የምፈልገው። ከባህር ዳሩ ሰልፍ በተጨማሪ ደብረ ብርሃን፣ ወልዲያ፣ ደብረ ማርቆስ፣ ዳንግላ፣ አዲስ ቅዳም፣ ቆምቦ፣ ሸዋሮቢት፣ ዱር ቤቴና የተለያዩ ትልልቅና አነስተኛ ከተሞች ቁጥራቸው የበዙ ሰዎች አደባባይ ላይ ወጥተው ተቃውሞ ማሰማታቸው ታውቋል። የወሎ ዘጋቢያችን መስፍን አድራጌ ሰፋ ያለ ዘገባ አጠናቅሯል። ከመስፍን ዘገባ የተወሰነውን ቀንጨባ አድርገ እኔ የታገቱት ልጆቻችን ስለሆነ ፍትሕ እንዲሰጣቸው ነው የወጣሁት። እናት ነኝ፣ የሚማር ዩኒቨርሲቲ ልጅ ያለኝ። ያ ልጆቻችን በሰላም ወጥተው ይገባሉ፣ ያድራሉ፣ ይውላሉ እያል ወላጆች ከመጨነቅ ወደኋላ ያለበት አንድ ቀን የለም። ሌላው ይህ አማራ ክልል ላይ የመጡ ተማሪዎች አሉ፣ ተፈናቅለው ኦሮሚያ ላይ የሚኖሩ የአማራ ተወላጆች አሉ። እነዚህ በሀገራቸው በሰላም ወጥተው በሰላም የሚገቡበት ትምህርት ገበታቸው ላይ በአግባቡ ገብተው ትምህርታቸውን የሚከታተሉበት መንገድ በአፋጣኝ እንዲመቻች ለመጠየቅ ነው የወጣ ነው። በኋላ የወልዲያ ዩኒቨርሲቲ ተማሪዎችም ሰልፉን መቀላቀላቸው ታውቁ ተጠቁሯል። የወልዲያ ዩኒቨርሲቲ ተማሪ ነኝ። ለታገቱ ሴቶችም ወንዶችም እህቶቻችን ፍትህ እንዲሰጥልን ለመጠየቅ በተያያዘም እዚህ ዋሽንግተን ዲሲ ውስጥ ኢትዮጵያውያን ይህንኑ ድርጊት በመቃወምና በማውገዝ ሰልፍ አካሂደዋል። ሀብታሙ ስዩም በቦታው ተገኝቶ ነበር። ከሰልፉ ላይ የተገኙትን የተወሰኑትን አነጋግሯል። መንግስት ስለታገቱት ተማሪዎች ዝምታውን ይስበር። የታገቱ ወንድሞች እህቶች፣ መንግስት ባስቸኳይ ባስቸኳይ ያስፈታል። አመሰግናለሁ እኔ ጣሰው መላኩ እባላለሁ። እዚሁ ዲሲ አካባቢ የዲሲ የጋራ ግብረ ኃይል አስተባባሪ ነው። እንግዲህ የዛሬው ሰልፍ በዋሽንግተን ዲሲ ኢትዮጵያ ኤምባሲ ፊት ለፊት የተጠራው በአገር ቤት በደምቢ ዶሎ የዩኒቨርሲቲ ተማሪዎች የታገቱትን ምክንያት በማድረግ ለነሱ ድምፅ ለመሆን ጥያቄያችንን፣ ያለንን መልእክት ለማስተላለፍ፣ አጋርነታችንን ለማሳየት፣ ብስጭታችንን፣ ሀዘናችንን ለመግለጽ የተጠራ ሰልፍ ነው። እንግዲህ እንግዲህ ይህንን እንዲሰማ የምትፈልጉት አካል የሚኖር ይመስለኛል። እና ይህ አካል ምን እንዲያደርግ ነው የምትፈልጉት? ምን ምላሽ እንድታገኙት ነው የምትፈልጉት? እንግዲህ እዚህ ጥያቄያችንን የምናስተላልፈው ለኢትዮጵያ መንግስት ነው። የኢትዮጵያ መንግስት የማህበረሰቡን ደህንነት የማስጠበቅ ኃላፊነት የሱ ነው። የዩኒቨርሲቲ ተማሪዎችንም ደህንነት የታገቱትን ከማስፈታት፣ ትክክለኛ መልእክቶችን ለቤተሰቦቻቸውን ለማህበረሰቡን መግለጽ ያሉበትን ሁኔታ ያልተዛባና እውነተኛ የሆነውን መረጃ ለቤተሰቦች ማቅረብና የማህበረሰቡን ማረጋጋት ይኖርበታል። እንደዚሁም የታፈኑ ልጆች በሚቻለው ሁሉ በደህና ወደ ቤተሰቦቻቸው የሚቀላቀሉበት ሁኔታ እንዲያመቻች እና ትኩረት ሰጥቶ እንዲሰራ ጥያቄያችንን ለማቅረብ ነው። ዘኪናፒ የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ መሰናዷችንን ነው። በደንቢዶሎ ዩኒቨርሲቲ በኅዳር ወር ገደማ በዩኒቨርሲቲዎች ግጭት ከተስተዋለባቸው ዩኒቨርስቲዎች አንዱ ነበር ሲል የደንቢዶሎ ተማሪዎችን እገታ በተመለከተ እስካሁን የተደረሰባቸው እውነቶች በሚል የጠቅላይ ሚኒስትሩ ጽሕፈት ቤት ዝርዝር ያለ መግለጫን አውጥቷል። በተጨማሪም በሚኒስቴር መስሪያ ቤቱ መግለጫ ተሰጥቷል። በዚህ ዘርዘር ያሉ እውነቶች በሚል የተገለጸው ማብራሪያ ላይ በፌዴራል መንግስቱና የክልሉ የጸጥታ አካላት ዩኒቨርሲቲውን የመጠበቅና የማረጋጋት ስራ እንዲሰሩ ፌዴራል ፖሊስም ሙሉ በሙሉ እንዲቆጣጠረው ተደርጓል ይላል በዩኒቨርሲቲዎች ውስጥ በተፈጠረው ግጭት ምክንያት የደንቢ ዶሎ ዩኒቨርሲቲ ተማሪዎች ግቢውን ለቀው ወደ ቤተሰቦቻቸው መሄድ ሲጀምሩ የአካባቢው ህብረተሰብ ና የጸጥታ መዋቅሩ ተማሪዎቹ እንዳይሄዱ በማግባባትም ወደ ግቢው ሲመልሱ ነበር ሲል በወቅቱ ተፈጥሮ የነበረውን ሁኔታ ያስታውሳል በዚህ ሁኔታ ውስጥ የተወሰኑ ተማሪዎች ወደ ጋምቤላ አቅንተው በመጓዝ ላይ ያሉ የአካባቢውን አንድ አመራር የሁለተኛ ደረጃ ትምህርት ቤት ተማሪዎች፣ ወጣቶች ና ልዩ ልዩ ነዋሪዎች እንዲሁም የዩኒቨርሲቲ ተማሪዎች በአንፈሎ ወረዳ ሱዲ በተባለ ቦታ ህዳር 25 ቀን 2012 ዓ ም ታግተው የነበሩ መሆኑን ተረጋግጧል ይላል። የተማሪዎች መታገድ ከተሰማበት ጊዜ ጀምሮ የመከላከያ ሰራዊትና ሌሎች የጸጥታ አካላት ባደረጉት አሰሳ ሃያ አንድ ተማሪዎች እና ተጨማሪ የአካባቢው ነዋሪዎችም ተለቀው ነበር ይላል። የጠቅላይ ሚኒስትሩ ፕሬስ ሰክረታሪያት አቶ ንጉሱ ጥላሁን ዛሬ በጠቅላይ ሚኒስትሩ መከላከያ ሰራዊታችን አመራሮች ወደ ዩኒቨርሲቲ እንዲገቡ አድርገዋል። ይህንን መረጃ ጥር ሁለት ቀን በትክክል መረጃ ከምናገኝበት የመንግስት መዋቅር አግኝተን ለህብረተሰቡ መግለጻችን አረጋግጠናል ይታወሳል። በዚህ እስካሁን የተደረሰባቸው እውነቶች በሚለው ማብራሪያ ላይ ዩኒቨርሲቲ ግቢ እንዲመለሱ አድርገዋል ይላል። ይህም ጥር ሁለት ቀን 2012 ዓ ም ከሰጠነው መረጃ ጋር ተመሳሳይ መሆኑን ከትላንት በስቲያ የፌዴራልና የክልሉ ከፍተኛ አመራሮች በቦታው ተገኝተው ባደረገው ውይይትና ግምገማ ያረጋገጥ ነው ነው ብለዋል ሰራዊቱ ወደ ግቢው ከመመለሳቸው በኋላ ከነርሱ በተጨማሪ ወደ ስምንት መቶ ተማሪዎች በተለያዩ አማራጭ ግቢውን ለቀው ወጥተዋል ይላሉ አቶ ንጉሱ በዚህ ላይ በዛሬው መግለጫ ያሉት አለ አንድ የአካባቢው ሁለተኛ ደረጃ ትምህርት ቤት ተማሪ እና ሌሎች አምስት ወጣቶች ከዚች የአካባቢው ተማሪ ወላጅ ጋር እየተጓዙ እያሉ ከአባቷም ጭምር ጉዳት ደርሶባቸው ስድስቱ ወጣቶች መያዛቸውን ሌላ መረጃ መጥቷል ማለት ነው። እነዚህ ስድስቱ ሰዎች አንዷ ሁለተኛ ደረጃ ትምህርት ቤት የአካባቢው ወጣት መሆኗን የልጅቷ አባት በሰጡት መረጃ ደግሞ ሌሎቹ ተማሪዎች ናቸው ብለው ተማሪነታቸውንም ሌሎች ጉዳዮችንም በዝርዝር እየመረመር ነው ያለው ጉዳይ። ስድስት ሰዎች ግን አሁንም እየተፈለጉ ያሉ መረጃ እየጠራ ያለ መሆኑን በዚህ ሁኔታ መግለጽ እንፈልጋለን ማለት ነው። በተደረገው ማጣራትም እስካሁን ወደ ግቢው ተመልሰው ትምህርት እንዳልጀመሩ በተጨማሪም ደግሞ ቀሪ ተማሪዎች ታግተዋል የሚል መረጃ ከተገኘ በኋላ የጸጥታው መዋቅር የአካባቢው አመራርና ህብረተሰቡን በማሳተፍ የማጣራት ሲሰሩ ስራ ሲሰሩ መቆየታቸውም ተገልጿል። በሌላ በኩልም አንድ ከአባቷ ጋር ስትጓዝ የነበረች የአካባቢው የሁለተኛ ደረጃ ትምህርት ቤት ተማሪ እና ሌሎች አምስት ወጣቶች የተያያዙ መሆኑ ዘግይቶ ጥቆማው እንደደረሳቸውና እየተጣራ እንደሆነም ተናግረዋል። አቶ ንጉሱ በዚህ ላይ የሚያሉት አለ። በሚዲያ አስራ ሰባት ናቸው ተብለው የተገለጹትና ጥያቄ ከሚቀርብባቸው አስራ ሁለቱ በዩኒቨርሲቲው ውስጥ ተመዝግበው በትምህርት ላይ የነበሩ መሆኑን፣ አምስቱ ግን በዩኒቨርሲቲው በተማሪነት ስማቸው ያልተገኘ መሆኑን እነዚህ አምስቱ በእርግጥም ጠፍተው ከሆነ ዜጎች ናቸው የምንፈልገው የምናጣራው እና የምንቆመው ለተማሪዎቹ ብቻ ሳይሆን ለመላው ሕዝባችን ስለሆነ እነዚህንም ልጆች ጨምሮ መረጃ የማጣራት ስራ እየተሰራ መሆኑን መግለጽ እንፈልጋለን ማለት ነው። እስካሁን ድረስ በልዩ ልዩ መልክ እየእንደጠፉ የተገለጸው ተማሪዎች ቁጥር አስራ ዘጠኝ እንደሆነ ልጆቻችን ወደኛ አልመጡም ጠፍተውብናል ብለው ለአማራ ብሔራዊ ክልል መንግስት ያቀረቡ ወላጆች ቁጥር አስራ አንድ መሆኑን በተለያየ መልኩ ጠፍተዋል ተብለው ከተገለጹት ተማሪዎች ውስጥ ዘጠኙ ወላጆቻቸው ሪፖርት እንዳላደረጉና ወይም የወላጆቻቸውን አድራሻ ለማግኘት እንዳልተቻለ በዚህ በጠቅላይ ሚኒስትሩ ጽህፈት ቤት እስካሁን የተደረሰባቸው እውነቶች በሚል በወጣው መግለጫ ላይ የተገለጸ ነገር ነው። አቶ ንጉሱ የሚሉታል የዩኒቨርሲቲ ተማሪዎች ናቸው ተብሎ ከሚጠየቀው እና ሁለቱ ደግሞ ተማሪዎቻችን ናቸው ብለው ከመጡት በጥቅሉ ስንወስድ የዩኒቨርሲቲ ተማሪዎች ሆነው ያገኘ ናቸው ከ19ኙ 14ቱን ነው ማለት ነው። ይሄንን ከዩኒቨርሲቲውም ከሀገር አቀፍ ፈተናዎች ድርጅትም በትክክል በመረጃ ማጣራት ችለናል ማለት ነው። ከዚህ ሲወሰድ ከዩኒቨርሲቲው ያጣራቸው ተማሪዎቼ ናቸው ያላቸውም በሚዲያ ከሚታወቀውም ውስጥ እስካሁን ድረስ አስር ወላጆች ልጆቻችን አልመጡም፣ እኛ ጋር አልደረሱም ብለው ሪፖርት አድርገው መረጃው እየተጠናከረ ስራ እየተሰራ ነው ማለት ነው። በመጨረሻም መረጃው ከደረሰ ጀምሮ በፌዴራል እና በክልል የጸጥታ መዋቅር ጥምረት መረጃ የማሰባሰብ እና ተማሪዎቹን እና ዜጎቹን የማፈላለግ ስራ እየተሰራ መሆኑ በመግለጫው ላይ ተካትቷል። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ መሰናዷችንን ነው። በተከታዩ ዘገባችን ደግሞ ወደ ሀረር ነው የምናልፈው። በወለጋ መንግስት በንጹሀን ላይ ተገቢ ያልሆነ እርምጃ እየወሰደ ነው ያሉትን በመቃወም በሀረር ከተማ ሁሉን አቀፍ አድማ ተጠርቷል። ተመሳሳይ አድማዎች በአንዳንድ የምስራቅ ሀረርጌ ከተሞችን መጠራታቸው ተሰምቷል። አዲስ ቸኮል አጠር ያለ ዘገባ አለው። የሀረር ከተማ ዛሬ ከንጋት ጀምሮ እንቅስቃሴዋ ተገብቶ ጠዋት ላይ የንግድ ተቋሞቻቸውን የከፈቱ የከተማ ነዋሪዎች እንዲዘጉ በወጣቶች የተነገራቸው ሲሆን አልዘጋ ባሉት ላይ ደግሞ ድንጋይ እንደተወረወረባቸው ስማቸው መግለጽ ያልፈለጉ የከተማዋ ነዋሪዎች ለቪኦኤ አስታውቀዋል። ዘረፋም ሆነ ንብረት ቃጠሎ እንዳልነበረ ነዋሪዎች የገለጹ ሲሆን መንገድ ለመዝጋት ግን በአስፋልት ላይ ጎማዎች ሲቃጠሉ የሚያሳዩ ፎቶዎች በማህበራዊ ሚዲያ ሲዘዋወሩ ነበር። በዚህም በዛሬው ዕለት በከተማ የሚገኙ የንግድ ተቋማት ሙሉ በሙሉ ተዘግተው መዋላቸውን የደረሰ መረጃ ያመለክታል። ከንግድ ተቋማቱ በተጨማሪ የመንግስት ተቋ ተቋማትና ባንኮችም ተዘግተው መዋላቸው የተገለጸ ሲሆን በጎማዎችና መሰል ቁሳቁሶች የተዘጉ አንዳንድ መንገዶችን የጸጥታ አስከባሪዎች ሲያስከፍቱ፣ የጸጥታ አስከባሪዎች የሌሉባቸው ሌሎች መንገዶች በተራቸው የተዘጉ እንደነበር ምንጮች ለቪዮ ገልጸዋል። የአድማውን መንስኤ በተመለከተ አስተያየቱን የሰጠን ስሙ መግለጽ ያልፈለገ ወጣት በወለጋ ሕዝብ ላይ እየተፈጸመ ነው ያለውን ጥቃትና የኮማንድ ፖስት አስተዳደር ለመቃወም ነው ብሏል። ወለጋ ኦሮሞ ላይ ጥቃት እያደረጉ ስለሆነ እኛም እያደረጉ ቋማለን መንግስት የወሰደ ያለውን ጥቃት ነው። ኮማንድ ፖስቱ ነው ምኑ ነው የምትቃወሙት? መንግስቱን የህዝብ እየጨረሱ ስለሆነ ስለዚህ አሁን ኮማንድ ፖስቱም ሊነሳ የሚባል ይሄ ወጣት አድማው ለሶስት ቀናት የሚቀጥል መሆኑን የገለጸልን ሲሆን በጉዳዩ ዙሪያ አስተያየት እንዲሰጡን የአረሪ ፖሊስን፣ የፍትህና ጸጥታ ቢሮንና የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አመራሮችን ለማግኘት ያደረግነው ሙከራ አልተሳካም። አብዛኞቹ አዳማ ስልጠና ላይ መሆናቸውን የደረሰ መረጃ ያመለክታል። ተመሳሳይ የአድማና መንገድ መዝጋት እንቅስቃሴዎች በምስራቅ አረርጌ አንዳንድ ከተሞችም በተለይም በቆቦና ወዳይ ከተሞች እንደነበረም ምንጮቻችን ገልጸውልናል። በዚህም ሀገር አቀፍ የትራንስፖርት እንቅስቃሴ ለተወሰኑ ሰዓታት መስተጓጎሉን አሽከርካሪዎች ገልጸዋል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋል ህግና ፍትህ በጋቢና ነው። ተከታዩ መሰናዷችን በየትኛውም የኢትዮጵያ ግዛት ያሉ ዜጎችን ደህንነት የበለጠ ለመጠበቅ ጠቀሜታ እንዳለው የተገለጸለት አገር አቀፍ የወንጀል መከላከል ረቂቅ ስትራቴጂ አዘጋጅቶ ለሚኒስትሮች ምክር ቤት እንደላከ የኢፌድሪ ጠቅላይ አቃቤ ሕግ ለአሜሪካ ድምጽ ገልጿል። ዝርዝሩን ሀብታሙ ስዩም ይነግረናል። ይህ ስትራቴጂው ትልቁ ዓላማው በሀገሪቱ ውስጥ የሚከሰቱ የወንጀል ተግባራቶችን ለመከላከል ከዛም ማለፍስ ደግሞ ህብረተሰቡ ወንጀል ዙሪያ ያለው አመለካከት እንዲስተካከል እና በአጠቃላይ ወንጀል ጠል የሆነ ማህበረሰብ ለመፍጠር በሚደረገው ርብርብ የሁሉም ባለድርሻ አካላት ተቀናጀ ስራ እንዲኖር ለማስቻል ታሳቢ ተደርጎ የተዘጋጀው ስትራቴጂ ነው። አቶ ዝናቡርሶም እንደሚያውቁት በሀገሪቱ የተለያዩ ስፍራዎች የህዝቦችን ደህንነት አደጋ ውስጥ የሚጥሉ ወንጀሎች ይፈጠራሉ። በአንዳንድ ቦታዎች እንዲሁም እየተበራከቱ ነው የሚልም አስተያየት አለ። እነዚህን ወንጀሎች ለመከላከል በአጠቃላይ የህዝቡ እየጠየቀ ያለውን የደህንነት ስሜት ለመመለስ አሁን እርስዎ እያስረዱን ያለውት ስትራቴጂ ምን ያክል እርባና አለው? በምን በምን መልኩ ነገሮችን ለማስተካከል ይችላል? ትልቅ ጠቀሜታ አለው። መነሻውም ቅድም አንተ ካልኮመን ተያይዞ የምነሳ ነው። ለምሳሌ በየ አካባቢው የሚፈጠረው ወንጀል ተግባራት የህዝቡን ደህንነቶችን አደጋ ላይ የሚጥሉ ህዝብ ሰላሙ፣ አንድነቱ ላይ ጥያቄ የሚያነሳ የሚያደርጉ በርካታ ተግባራቶች አሉ። በዚህ ሂደት ውስጥ በየተዋረድ ያለው የጸጥታ መዋቅሩ፣ የፍትህ መዋቅሩ በተለይም በወንጀል ተግባር ውስጥ ፈጽሟል ተብሎ የሚጠረጠሩትን ተጠርጣሪዎችን ከህግ ከማቅረብ ጋር ተያይዞ የሚሰራ ስራ እንደተጠበቀ ሆኖ ሁሉም ባለድርሻ አካላት የተካተቱበት ቅድም ባልኩት ሁኔታ እስከ ታችኛው የቀበሌ መዋቅር ድረስም ጭምር ይሄን ወንጀል ተግባራትን የሚጠየፍ ማህበረሰብ ለመፍጠር የሚደረግ እንቅስቃሴ ውስጥ እነዚህ አይነት ችግሮች ሊቀርፉ ይችላሉ። ያ ካልሆነ ሁሉም በየደሴቱ ትናንሽ እና ትላልቅ ወንጀል ተግባራቶችን ለመፈጸም አቅም የሚያጎልብት ሂደቶች ሊፈጠሩ ድል ሊኖር ስለሚችል ይህን መከላከል ደግሞ የሁሉም ባለድርሻም ስለሆነ ለዛ ነው ሀገር አቀፍ ስትራቴጂም ሆኖ እንዲወጣ የተፈለገበት ዋነኛ ምክንያት ህዝቡ ላይ ያለውን ኃላፊነት ጠቅሰዋል። በዚያው ልክ ደግሞ ህዝቡ የወንጀል መከላከል አካላት ወይም ደግሞ የጸጥታ አካላት ላይ ያለው እምነትን የሚሸረሽሩ አንዳንድ ጉዳዮች እየተፈጠሩ ይገኛሉ። እነዚህን ለመጠገን እነዚህን ወደ ቦታቸው ለመመለስ ያለው ስርባና እንዴት ይገለጻል? የፍትህና የህግ መዋቅር ውስጥ ያሉት አካላትም ደግሞ ሁል ጊዜ የምነሳባቸው የተአማንነት ጥያቄ፣ የቁብልነት ጥያቄ ህዝብን በ ተገቢውና ህጉ በሚፈቅደው ጉዳይ ብቻ ከማገልገል ጋር ተያይዞ የሚነሳባቸው ችግሮችን በዚህ አጋጣሚ እንዲፈቱ እድል ይሰጣል። አንዱ ፊት ለፊት ቁጭ ብለው በዚህኛው ጉዳዮች ላይ መነጋገር እድሉ ሰፊ ነው የሚሆነው። በሌላ በኩል ደግሞ የታችኛው መዋቅርም ይሄንኑ አካል ለመደገፍ ቁርጠኝነቱን የሚያሳይበት አጋጣሚዎቹ ይፈጠራል ተብሎ ስለሚወሰድ ስትራቴጂ ትልቅ አቅም አለው ብለን ነው የምንወስደው። ስትራቴጂ ማውጣቱ ብቻም ብዙ ችግሮችን ይቀርፋል ተብሎ የሚወሰድ አይደለም። እስከ ታችኛው ማቅር ግን በአመለካከት መቀየር ላይም ግንዛቤን በመፍጠር ላይም ይህን ስትራቴጂ ወደ ታች አውርደን የህዝብ ንቅናቄ መድረኮችን እየፈጠን እንሄድበታለን ብለን ነው ታሳቢ ያደረግነው ዜጎቿ ወጥቶ የሚገቡባት ምንም የደህነት ስጋት የማይሰማባት ሀገር እንድትሆን፣ ከዛ አለፍ ስል ደግሞ ወንጀል ተግባራት በተፈጸሙ አካላትን በህግና በህጉ ብቻ ህጉ በሚያዙ አግባብ ብቻ ተጠያቂ የመሆኑበት ሁኔታ መፍጠር ስለሚቻል እሱን ስራ ለመስራት የሚያስችል አቅም ይሰጠናል ብለን ነው እየወሰድን ያለ ነው። በክልል መንግስታትና በፌዴራል መንግስቱ መካከል ያለው ግንኙነት በተለይ በአንዳንድ ክልሎች መካከል የመካረር ስሜት አለ እና ወንጀለኛን አሳልፎ በመስጠት በአጠቃላይ ደግሞ ባለው መናበብ ውስጥ የሚደረገውን የወንጀል መከላከል እንደሚፈለገው ውጤታማ ለማድረግ በተወሰነ ደረጃ መሰናክል መሆኑን የሚጠረጥሩ ወገኖች አሉ። እነዚህን ነገሮች ለማጥበብስ ምን እየተሰራ ነው? የትኛውም አይደል በኢኮኖሚም በማይበራውም አጠቃላይ ሽግራዊ ጉዳዮች እንኳን ብንፈጠር ይሄ ገበላይ ይነ ማስታት ማናስጠብቅ ከሆነ ዜጎች በነፃነት ወጥቶ በሀገር ግንባታ ላይ የራሳቸውን አሻራ የማይጥሉ ከሆነ ተነጣጥለንና ተበታትነን የምንር ከሆነ ጥ ልናመጣ አንችልም። እዚህም እዛም ግን በፈተና ሊሆኑ የሚችሉ ጉዳዮች ይጠፋሉ ተብሎ አይወሰድም። ለአብነት ያህል ተጠርጣሪዎችን በሕግ ፊት ከማቅረብ አንጻር ወንጀለኞችን በሕግ ፊት ቶሎ ይዞ ከማቅረብ አንጻር የሚፈለጉ አካላቶችን በአንዳንድ ቦታዎች ላይ ደግሞ አሻሽጎ የማስቀረቱ ሁኔታዎች ላይ ፈተና ሆኖ ይቀጥላል። ይህ ፈተና የተወሰነ ጊዜ መኖሩ አይቀርም። ትልቁ ነገር ግን በጋራ ሀገራዊ ጉዳዮች ላይ በጋራ ሀገር ግንባታ ሂደቶች ላይ በጋራ ህግና ፊት ስርዓት ግንባታ ሂደቶች ላይ አብረን መስራት ይጠበቅብናል የሚል ነው። ይህም ያስማማን ነው። ከዛ ውጭ የፌዴራል መንግስት በቀጥታ የክልል መንግስታቱን በእያንዳንዱ ጉዳዮች ላይ በተለይም በህግና ፊት ስርዓት ጉዳዮች ላይ ጣልቃ እየገባ የሚሄድበት አሰራርም የለም አደረጃጀትም የለም። ተናበን ተመካክረን የምንሰራቸው ጉዳዮቹ ይኖራሉ ውስንነቶቹ ደግሞ አይገጥሙንም ብለን አይደለም የስትራቴጂ እየተዘጋጀ ያለው የስትራቴጂ ስነ ማስፈጸሙ ላይ መሰረታዊ ችግር ሊገጥመን ይችላል ተብሎ ነው ስትራቴጂ ላይ ከሚያጋጥሙን ጉዳዮች ተብሎ ከተቀመጠው አንዱ እሱ ነው እነዚህም ግን በሰከነ ሁኔታ የሀገር ግንባታ ሂደቱ ላይ ለውጡ ላይ የተሻለ ነገር ለማምጣት በሚቻልበት ሁኔታ ላይ ተመካክረን እንፈጽማለን የሚል ነው እንደ መፍትሄም ጉዳዮች ተደርጎ የተወሰደው ከሀብታሙ ስዩምን ላግሞ ሰሞኑን የተገለጸ ያለው የኮሮና ቫይረስን ይመለከታል። በቻይና ውሃን ከተማ የሚገኙ ኢትዮጵያውያን ተማሪዎች ያሉበት ሁኔታ እጅግ አስጨናቂ በመሆኑ መንግስት ከውሃን ከተማ ውሃን ከተማ ሁቤይ ውስጥ ለመጀመሪያ ጊዜ ከወር በፊት የታየው ኖቨል ኮሮና ቫይረስ በአደገኛ ሁኔታ የጀመረውን ስርጭት ለመቀነስ ቻይና የውሃን ከተማ ከማናቸውም እንቅስቃሴዎች ካገደች ከሳምንት በላይ ሆኗታል። በአጠቃላይ ወደ 12 ሚሊዮን የሚጠጉ ነዋሪዎች የሚኖሩባት የቻይናዋ ከተማ ወደ 300 የሚጠጉ ኢትዮጵያውያን ተማሪዎችንና ነዋሪዎችን ታስተናግዳለች። በዚህ የቻይና ግዛት ውስጥ ያሉት ኢትዮጵያውያን ተማሪዎች ታዲያ የምንኖርበት ሁኔታ አስጨናቂ በመሆኑ መንግስት ወደ ሌላ ከተማ ያዛውረን ወይም ከዚያ ያስወጣን ሲሉ ጥሪ አቅርበዋል። ከነዚህ ተማሪዎች አንዱ የሆነው ሰብሪ ቶፊቅ በውሃን ሁቤይ ግዛት ውስጥ የውቻንግ ቴክኖሎጂ ዩኒቨርሲቲ ተማሪ ነው። ያሉበትን ሁኔታ እንዲህ ገልጸዋል። እኛ ትምህርት ቤት አሁን ያለበት ውጤት ወደ ሀምሳ ስልሳ ተማሪ ያለ ሶማሊያውም ምንም እንቅስቃሴ ቆመዋል። አድጎች እንዳለ ዝግ ናቸው እና ከዶርሚተሪያችን ምጽዋ ይችልናል። እና ያው በሳምንት አንዴ ነው እንድንወጣ የሚፈቀድልን። ሾፒንግ ለማለት ስንሄድም ደግሞ ያው የምንፈልገውን ነገር አናገኝም። ያልቀለ ብዛት እና ይህ ነው ያለው ነገር። አሁን ተቸግረናል የምንለው ነገር ያው ቫይረሱ በቃ የሚወራው ነገር እንዳለ ሰው እየሞተ ነው። ከቀን ቀን ሰው እየጨመረ ነው የተያዙ ሰው። እና ያው በጣም ያስፈራል ሰው የተተነጥለና ያለ ነው። እና ሀገራችን መሄድ ነው እስካሁን እንደሰማኑ ከሆነ ጃፓን አስወጥታለች ሀገሯቸው ሰዎች ዛሬ ነው ያስወጣቸው። አሜሪካም አስወጥታለች እንደሰማኑ ከሆነ እንዲያ ራሱ ልታስወጣ ነው ዛሬ። እና እኛም ያው መውጣት ነው ፈልገው በአሁኑ ሰዓት በጣም ተጨምቀን ያለ ነው። ሌላው ያነጋገርኩት ተማሪ ዮሐንስ ሸዋረጋ ይባላል በኡቻንግ ዩኒቨርሲቲ የሶስተኛ አመት የሲቪል ኢንጂነሪንግ ተማሪ ነው። ሱፐር ማርኬቶች ውስጥ የሚፈልጓቸውን የምግብ አቅርቦቶች እንደማያገኙ ጠቅሶ ኢትዮጵያ ያሉትን ቤተሰቦቻችንን ለማረጋጋት ስንል ደህናነን እንላለን እንጂ ከፍተኛ ፍርሃትና ጭንቀት ላይ ነው ያለ ነው ይላል። በሜው አሁን ያለንበት ችግር አንደኛ የምግብ ችግር ነው ያለብን። ሁለተኛ ነገር ደግሞ ስጋት ነው በቃ። አሁን ውጭ ስንወጣ አየር የምንተነፍሰው አየር ኖርማል አደለም ነው ቢሉን ማለት ነው እና ስንወጣ ስንገባ የነካነው ነገር እጃችን አስር ጊዜ ነው የምንጣጠበው። የሞት ዜና ነው የምንሰማው። በቃ ስጋት ነው ሁሉ ነገር። ከዛ በሳምንት ሁለት የነበርም የተፈቀደልን አሁን አንድ ጊዜ ሆኗል። ሱፐር ማርኬት ስንሄድ ሁሉም አካባቢ ሱቆች ዝግ ናቸው እና እኛ ደግሞ የምንፈልጋቸው ምግቦች ው እንደ ቲማቲም፣ እንደ ሽንኩርት፣ እንደ ሰላጣ ምናምን ያሉ አይነት ምግቦች ናቸው እና እኛ ሱፐር ማርኬት በምንሄድበት ሰዓት ትንሽ ሆነው ነው የምናገኛቸው። ኖርማል ነገሮች እናገኛለን፣ ትንሽ የምንፈልገውን ያለ መጠን አናገኝም። የታሸገ ምግብ ደግሞ የማይስማማቸው አሉ። አሁን ታፋጭ ነገር ነው የምንበላው። አፋጫ አሁን ለምሳሌ እኔ ስበላ ያዞረኛል። ጣፋጭ አይመች በቀን አንዴ ነው ምግቡ፣ እንዲህ በቀን የምናደርገው ማለት ነው። አሁን ለምሳሌ ለ ነገሮች እኔ ሰባ ስድስት ኪሎ ነበርኩ፣ ከዚህ በሽታ በፊት ማለት ነው። አሁን ሰባ አንድ ኪሎ ነኝ። አምስት ኪሎ ነው የቀነስኩት። ከዶርም አልወጣም። የሚናገረኝ ቤተሰብ ተቆቃ ነው እየዋሸው ነው የምናገረው። በቃ ቤተሰብ ሲደውል ሰላም ነው ምንም ነገር የለም እያቀለልኩ ማለት ነው። ከጓደኞች ጋር ልገናኝ ምን በቃ ምንም ዶርም ውስጥ ነው ያለሁት ማለት ነው በቃ ስጋቱ ተፈስ ነው ያደረገን እንግሊሽ ብንቆይ ማለት ነው ሌላ አለም ውስጥ ነው እና፣ ይሄ ነገር ነው በጣም ችግር የሆነው። ኮሚኒቲዎች አሉ የተቋቋሙ ማለት ነው፣ ከኤምባሲ ጋር የሚያገናኙ እንት ሀሳባችንን አቅርበን ነበር እንመልስላቸዋለን የሚለው እስካሁን ምንም አይነት አዲስ መልስ የለም። እና እነሱ የሚሉን ያው ተረጋግታች ለመጠበቅ ሞክሩ ነው የሚሉ። የእነዚህን ተማሪዎች ጥያቄ ዘንድ በቻይና ኢትዮጵያ ኤምባሲ ስልክ ደውለን ነበር። አምባሳደር ተሾመቶ የተማሪዎቹን ጭንቀት እንደሚረዱት ገልጸው አሁን ባለው ሁኔታ ግን የበሽታውን ስርጭት ለመቆጣጠር ሲባል ከውሃን ከተማ ማንም እንዳይወጣ በዓለም የጤና ድርጅትና በቻይና መንግስት እንደተመከረ ያስረዳሉ። ይህም ብቻ ሳይሆን እሳቸው ባሉበት ከተማም እንቅስቃሴዎች መታገዳቸውንና እሳቸውም ሆኑ የስራ ባልደረቦቻቸው ከቤታቸው ተቀምጠው እየሰሩ መሆኑንም ያስረዳሉ። እንግዲህ ይሄ ድንገት የሆነ ክስተት ነው። በርካታ የአፍሪካ ተማሪዎችም አሉበት። ከተማው ይሄ ችግር የተከሰተበት ከተማ ሁላችንም እንደምናውቀው መንግስት ችግሩን ለመቅረፍ ለመከላከል እንዲያስችለው ዘግቶታል። ወደ ውጭ አይወጡም። ስለዚህ እኛም በነገራችን ላይ እንደ ዲፕሎማት የቻይና መንግስት በሰጠን ማሳሰቢያ በዚህ ሳምንት ከቤታችን አልወጣንም። ወረርሽኙ ስርጭት ጉዳት እንዳያደርስ እንቅስቃሴ እንድቀነስ አድቫይዝ ስላደረጉ ከቤት ነው ስራችንን እየሰራን ያለ ነውና ከመጀመሪያው ጀምሮ ያው ቻይና መንግስት ቫይረስ በተከሰተ ይፋ በተደረገበት ጊዜ እንደ ኤምባሲ ለዜጎቻችን ምን አይነት ጥንቃቄ ማድረግ እንዳለባቸው በዌብሳይታችን፣ በሶሻል ሚዲያ ጥንቃቄ እንዲያደርጉ አድቫይዘሪ ኖት ከናል መልክቶች የሚደርሱ አሉ። በይፋ ከውጭ ጉዳይ እንደዚሁም ከቻይና ናሽናል ሄልት ኮሚሽን የሚቀርቡ መረጃዎች በውጭ ጉዳይ በኩል እኛ ይቀርባሉ። ስለዚህ የመጀመሪያው ስራ ሁሉንም በተማሪዎች ማህበር አማካይነት እያገኘን መረጃ እየሰጠን እነሱም አካባቢ ያሉ መረጃዎችን እያገኘን ቆይተናል። ኦፕሬሽን ከመሄዳችን በፊት አንደኛ የቻይና መንግስት አሁን እየወሰደ ባለው እርምጃ የውጭ ዜጎችን ከአገር ማስወጣት አስፈላጊ ነው የሚል ውሳኔ ላይ አልደረሰም። ሁለተኛው እንደሰማችሁት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስም እዚህ ነበሩ እና የቻይና መንግስት ይሄን ወረርሽኝ ለመቆጣጠር እያደረገ ያለው ጥረት አስተማማኝ ስለሆነ የውጭ ዜጎች ዜጎቻቸውን የማስወጣት ስራ አሁን ባያስቡ ይሻላል የሚል ሀሳብ አቅርቧል። በተለይ ውሃን ያሉ ተማሪዎች መውጣት የመጠያቄ አቅርቦልናል። እኛም ከአዲስ አበባ ጋር እየተነጋገን ነው። አጠቃላይ ያለውን ሁኔታ አይ ቲንክ ግምት ውስጥ ማስገባቱ ጥሩ ነው የሚል ነገር አለ። አሁን ለምሳሌ ከውሃን ወደ ሌላ ክፍለ ሀገር እንድናስወጣቸው ብፈለግ እንኳን የሚወጡበት ክፍለ ሀገር ፈቃድ ማግኘት ያስፈልጋል፣ የውሃንም ፈቃድ ማግኘት ያስፈልጋል። እነዚህና እነዚህ የመሳሰሉ ትንሽ ከቫይረሱ ሁኔታ ጋር ትንሽ የተወሳሰቡ ነገሮች ስላሉ ነው ተመራጭ የሆነው አካሄድ ባሉበት ቦታ የሚያስፈልጋቸው አቅርቦቶች የጤናም የጥንቃቄም እንደዚሁም ደግሞ የምግብ አቅርቦቶች እንዲደርሳቸው ማድረግ ከዛ ችግር ካለ ደግሞ በውጭ ቢሮ አማካኝነት ክትትል እያደረግን ነው ያለ ነው አምባሳደር ተሾመ ቶጋ በቻይና የኢትዮጵያ ኤምባሲ ከውጭ ጉዳይ ሚኒስቴርና በጉዳዩ ላይ ባለድርሻ ከሆኑ አካላት ጋር በትብብር እየሰራ መሆኑንም ገልጸዋል የማውጣት ወይም ኢቫኩዌት የማድረጉ ስራ ስርዓት አለው። ሰው እንደሚያስበው በቀላሉ የሚፈጸም ነገር አይደለም። አንደኛው እና ዋናው ወደ ኦፕሬሽን ከመሄዳችን በፊት ይህን በተመለከተ ያው ለመንግስታችን ሪፖርት አድርገናል። የቻይና የውሃን እና የሁቤ ውጭ ግንኙነት ቢሮ ጋር በመነጋገር የሚቀርብላቸው የምግብ እጥረት የጤና መከላከያ ቁሳቁሶች እጥረት ካለ ደውለን ጣል ኢንተርቪውን አድርገን ይሄ እንድቀርብላቸው እየተደረገ ነው ያለው። ሁኔታው አስቸጋሪ ወቅት ውስጥ ሁላችንም መሆናችንን ተማሪዎቻችን እንድገነዘቡ፣ ህብረተሰቡ እንድገነዘቡ ያስፈልጋል። በመንግስት በኩል ሌላ ስራ ትልቁ ስራችን ከዜጎቻችን ጋር ከተማሪዎቻችን ጋር የምናደርገው ክትትልና ግንኙነት ነው። ለአዲስ አበባ በቀን ሶስት አራት ጊዜ ሪፖርት እናደርጋለን ወደት ቦታ ጥንቃቄ እያደረጉ እንዲቆዩ ማድረጉ የተሻለ አማራጭ ሆኖ ያገኘ ነው አምባሳደሩ አሁን ላይ ባለው ሁኔታ የቻይና መንግስት ከውሃን ከተማ እንቅስቃሴን እስኪፈቅድ ድረስ ተማሪዎቹም ሆነ ሌሎች ዜጎች ራሳቸውን ጠብቀው በዶርማቸው እንዲቆዩ ይመክራሉ ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ ኤደን ገረመውን አመሰግናለን ጋቢና ቪኦኤ ከሰኞ እስከ አርብ በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ለሰላሳ ደቂቃ የሚቀርብ የወጣቶች ፕሮግራም መሰናዶ ነው። በዝግጅቶቻችሁን ላይ የሚኖራችሁን አስተያየት በፌስቡክ አትቪ አምሃሪክ በትዊተርም እንዲሁም ሃሽታግ ጋቢና ቪ በመጠቀም አድርሱን። አብሬያችሁ ያመሸሁት ሲሆን ግርማ ነበርኩ። ፕሮግራሙን በማቀናበር ፋሲል ገበየው አብሮን ነበር። አልፍሪዶ አልሳንቶስ ደግሞ የስርጭት ምህንድስናውን በመከታተል አብሮን አምሽቷል። አስተያየታችሁን በተጨማሪም በጋቢና ቪኤ አትቪኤ ኒውስ ዶት ኮም ላይ አድርሱን ደናደሩ